ጤናና አካባቢ ደም በሰውነታችን ውስጥ የሚመላለስ ህይወት የሆነ ፈሳሽ ነው አራት የተለያዩ ንጥረ ነገሮችን ያካተተው ይህ በሰውነታችን የሚዟዟር ፈሳሽ አንድ ሰውም ሆነ እንስሳ በህይወት እንዲኖር የሚያከናውናቸው ዋና ዋና ተግባራት አሉት ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ አንድ ሰው የደም መፍሰስን የሚያስከትል ጉዳት ሲደርስበት ብዙ ደም ፈሶት ይሆን የሚለው የብዙዎች የመጀመሪያ ጥያቄ ነው። በሰውነታችን ከሚመላለሰው ደም አርባ በመቶ ያህል ከፈሰሰ ለሕይወት አስጊ መሆኑን ጥናቶች ያመለክታሉ። በዚያው መጠን ደም በቀላሉ ሊተካ የሚችል መሆኑም ይነገራል። ህልውናን ስለሚወስነው ደም ባለሙያ ይዘን ጥቂት ለመነጋገር አብረን እንቆይ። በሰውነታችን ውስጥ ለመኖር አስፈላጊ የሆነውን ኦክስጅንን እንዲሁም ሌሎች ንጥረ ነገሮችን ከሳምባና ከሌላ የሰውነታችን ክፍሎች በማመላለስ ትልቅ ሚና ይጫወታል። ደም አንድ ሰው በሰውነቱ ውስጥ የሚኖረው የደም መጠን እንደ ክብደቱና ርዝመቱ ይለያያል። በአማካኝ ግን በአዋቂ ዕድሜ ደረጃ የሚገኝ ወንድ አምስት ሊትር ደም እንዳለውና በተመሳሳይ ዕድሜ እንዲሁም የሰውነት ክብደትና ርዝመት ያላት ሴት ደግሞ አራት ነጥብ አምስት ሊትር ድረስ ደም እንዳላት መረጃዎች ያመለክታሉ። ይህ ልዩነት ከምን መጣ የሚለውን የውስጥ ደዌና የደም በሽታዎች ልዩ ሐኪም ዶክተር ፍስሀ ጽዮን ታደሰ በዝርዝር አብራርተውታል። ሴትና ወንድ አንድ የሚለያዩት ምክንያት ሴቶች በየወሩ የወር አበባ ይኖራቸዋል። ከሶስት ቀን እስከ ሰባት ቀኑ ከአስር እስከ ሰማንያ ሚሊ ሊትር የሚሆን ደም ይፈሳቸዋል። ኢን አቨሬጅ ሀምሳ ሚሊ ሊትር አካባቢ ማለት ነው። ስለዚህ ደም ሲፈስ አይረን የወንድና የሴት ትንሽ ይለያያል። ስለዚህ አይረን ደግሞ ቀይ ደሞቹን ለመስራት ጠቃሚ ንጥረ ነገር ነው። አይረናቸው ሲያንስ ሄሞግሎቢን የምንለው ስለሚያንስ ሄሞግሎቢን ደግሞ ቀይ ደም የምንለካበት መመርመሪያ ስለሆነ አንደኛው ዝቅ ይላል። ሁለተኛው የሆርሞን ልዩነት ነው። አንድሮጅን የምንለው ሆርሞን ወንዶቹ ይኖራቸዋል፣ ሴቶቹ የላቸውም። ይሄም ቀይ ደምን ለማምረት የሚጠቅም ነገር ነው። እንዳልሽው እኛ የምንለካው በላብራቶሪ በሊትር ሳይሆን እነዚህ ሄሞግሎቢን በሚለው መመርመሪያ የተለያየ የላብራቶሪ ሬንጅ ቢኖርም ለወንዶቹ ከአስራ ከአስራ ስድስት ሲሆን ለሴቶች ከ ከአስራ ሶስት እስከ አስራ አምስት ግራም ፐር ዴሲ ሊትር ነው ይሄ ልዩነት የመጣው በአብዛኛው በሁለቱ ምክንያት ነው ደም ህይወት መሆኑን ለመረዳት በቀላሉ አንድ ደም መፍሰስን የሚያስከትል ጉዳት የደረሰበትን ሰውን ማሰበቂ ነው ከሰውነቱ እስከ አርባ በመቶ ወይም ሁለት ሊትር ደም የፈሰሰው ሰው ለህይወቱ ያሰገዋል ይባላል በተቃራኒው ደም በቀላሉና ፈጥኖ ሊተካ እንደሚችል ነው የሚነገረው። ለምሳሌ ደም የሚሰጡ ሰዎች ቶሎ ደማቸው ይተካል የሚል ነገር አለ። የሴት ልጅ በወር አበባ ምክንያት የሚፈሰው በቀላሉ አይተካም ማለት ነው? ኖ እንደዛ ማለት ሳይሆን፣ እነዚህ እንግዲህ ምንድን ነው የወንድና የሴትን አጥንተው ሪፈረንስ ሬንጁ ይሄ ያልኩሽ ከአስራ ሶስት እስከ አስራ አምስት ለሴት፣ ከአስራ አራት እስከ አስራ ስድስት ለወንድ የተባለው አንድ የሆርሞን ዲፍረንስ እንዳለን ሆኖ ሁለተኛ ግን የአይረን የሚባለው መጠን ቢተካም ግን ያ በየወሩ ስለሚኖር እንደሚታወቀው ደግሞ በዓለም ላይ ከአንድ ቢሊዮን ሕዝብ በላይ የአይረን እጥረት ያገኘዋል። እና የደም ማነስ ዋነኛው መንስኤ በዓለም ላይ የአይረን ማነስ ነው። አይረን ብዙ ምግብ ላይ ይኖራል። ስለዚህ አንድ ሰው ምግቡ የተስተካከለ ከሆነ ባላንስ ዳይት የሚወስድ ከሆነ አይረኑ በዛች በአምስት ቀን የፈሰሰውን የወር አበባ ይተካለታል ኖርማሊ። ሁለተኛ ሴት ብዙ ባረገዘች ቁጥር ህፃኑ አይረን ስለሚወስድ የአይረን እሷን የበለጠ እያወረደ ይሄዳል። ለዛ ነው ማንኛውም እርጉዝ ሴት ሰፕሊመንት የሚደረገው አይረን ሰውነት ከምግብ ውስጥ አብዞር ከሚያደርገው በላይ ስለሚፈልግ ያንን ኮምፐንሴት ለማድረግ ነው። በእርግዝና ጊዜ ያን የሚሰጠው ስለዚህ ምን ለማለት ነው፣ የሚተካ ቢሆንም ምግብ ውስጥ በቂ አይረን የማይኖር ከሆነ ያን የወራባ የሚፈሰውን ላይተካ ይችላል። ስለዚህ ትንሽ ስለዚህ ናቸው ከወንዶቹ ሊያንስ ይችላል። አንዳንድ ጊዜ አሁን ሰዎች ደማቸውን ከሰጡ በኋላ ፈሳሽ ጠጡ ይባልና እንደም ሚሬንዳ ምናምን ሲሰጣ ያለው እሱ አሁን የሚኖረው ሚና ምንድን ነው? ኦኬ፣ ፈሳሽ የሚወሰደው እንግዲህ ከሁለት መቶ ሀምሳ ሚሊሊትር እስከ አራት መቶ ሚሊሊትር ሊትር የሚደርስ ከሰውነት ውስጥ ፈሳሽ ሲወጣ ብለድ ፕሬር ሰው ሊል ስለሚችል ያንን የወጣውን ፈሳሽ ያው ምሪንዳም ሶስት መቶ ሚሊ ሊትር አካባቢ ነው። ስለዚህ ፈሳሹን ለመተካት ነው እንጂ ደሙን ለመተካት አይደለም የሚወሰደው። ነገር ግን ለጤንነት ምናምን አስጊ አይደለም። ምክንያቱም መጀመሪያ ደም ከመስጠታቸው በፊት የደም ግፊታቸው ቼክ ስለሚደረግ የደሙ መጠን ይሄ ሄሞግሎቢን ቅድም ያልኩት ወይም ሄማቶክሬት የሚባለው እዛው ከእጁ ላይ ቼክ አድርገው የደም መጠኑ በቂ የሆነን ሰው ይወስዳሉ። ስለዚህ ደም መስጠቱ ምንም የሚያመጣበት ችግር የለም። ነገር ግን ትንሽ አይረኑ ይቀንሳል። ስቶራቸው በቂ ስለሆነ በሚወስዱት ምግብ ይተካል። በቂ የብረት ወይም አይረን ንጥረ ነገር ያላቸው ምግቦች በተመጣጠነ የአመጋገብ ስርዓት በመውሰድ ደምን ቶሎ መተካት ይቻላል ቢባልም ዶክተር ፍሳጽዮን እንዳሉት ግን ቶሎ ቶሎ ደም መስጠት አይቻልም። አንድ ጤናማ ሰው በአመት አራት ጊዜ ብቻ በሶስት ወራት ልዩነት ማለት ነው ደም መለገስ ይችላል። ይህ የሚደረገው በቂ የብረት ክምችት በሰውነቱ እንዲኖር ነው። የደም ማነስ የሚባለው የጤና ችግር መንስኤ የብረት እጥረት መሆኑን የሚናገሩት የውስጥ ደዌና የደም በሽታዎች ልዩ ባለሙያ አይረን ይብዛ የሚነስ ከሁሉም የምግብ አይነት ማግኘት እንደሚቻል ነው የሚያስረዱት ጥሩነቱ እንጀራን ጨምሮ ሁሉም ምግብ ላይ አይረን በተወሰነ ደረጃ ይኖራል። ነገር ግን የስጋ ምግቦች ከአትክልቶቹ በበለጠ የአይረን ንጥረ ነገር ክምችሉ ብዙ ስለሆነ እነሱን አይነት ምግቦች መውሰድ ነው። ግን ቅድም እንዳልኩት በዓለም ላይ ብዙ ህዝብ በአይረን ንጥረት የተጠቃው ያው ዋነኛው ከአመጋገብ ችግር ሲሆን ሌላኛው ደግሞ ብዙ ደም ከሰውነት መፍሰስ ነው። ማለት ቶሎ መሆን ላይኖርበት ይችላል። ትንሽ ትንሽ በየጊዜው የሚሰስ ከሆነ ቅድም እንዳልኩት የወር አበባ የምታይ ሴት ወይንም እርጉዝ የሆነች ሴት በአመጋገቧ ላይ ያንን የማትሰካው ከሆነ በጊዜ ሂደት የደም ማነሱ እየመጣ ይሄዳል። ደም በሰውነት ውስጥ ትልቅ ሚና ያለው ፈሳሽ ነው። እንግዲህ ጭንቅላታችንን ጉበትም ሁሉም እንዲሰራ ኦክሲጅን የስድረ ነገር እና ምግብ ይፈልጋሉ። ያንን የማያገኙ ከሆነ ይሞታሉ። ስለዚህ የቀይ ደም ዋናው ጥቅሙ ምንድን ነው? ካርበን ዳይኦክሳይድ ከሴሎቹ ወስዶ ወደ ሳምባ ማምጣት፣ ያንን በኦክሲጅን መቀየርና ኦክሲጅኑ ደግሞ ወደ ሰውነት ክፍሎቹ መሄድ ነው። ስለዚህ ልብ የምትሰራው ከሳምባ ኦክሲጅን የያዘውን ደም ወደ ሰውነቱ ውስጥ ማሰራጨት ነው። ስለዚህ አንድ ሰው ቅድም እንዳልሽው ከሰውነቱ አርባ በመቶ የሚሆነው ደም ከፈሰሰ ለሕይወት ያሰጋል የሚባለው ምንድን ነው? እነዚህ በተለይ ኩላሊት፣ ጭንቅላታችን፣ ጉበት የመሳሰሉት በጣም ወሳኝ የሆኑ ሰውነት አካላት ማለት ነው። ስራቸውን የሚሰሩ ኦክሲጅን፣ ምግብም ስለሚፈልጉ ነገር ግን ከሰውነታችን ውስጥ ብዙ ደም ከፈሰሰ ወደ እነዚህ ሄድ የነበረው መጠን ስለሚቀንስ የአእምሮ ማታወክም፣ የኩላሊት መስነስ፣ የጉበት እነዚህ ችግሮቹ ይመጣሉ። ስለዚህ እያንዳንዱ ሴልም እያንዳንዱ የሰውነት አካላችን ጥሩ ምግብም ኦክሲጅንም እንዲያገኝ እነዚህ ደም ውስጥ ያለው የቀይ ደም መጠን ጥሩ ሆኖ ስራ መስራት ሳምባ ደግሞ እነዚህ ኦክሲጅን እና ካርቦን ዳይኦክሳይድን መቀያየር በጣም አስፈላጊ ነገር ነው። ስለዚህ አርባ ፐርሰንት ሲፈሰው አንድ ሰው በተለይ እንደዚህ የሚፈሰው በወሊድ ምክንያት ሊሆን ይችላል፣ በመኪና አደጋ ሊሆን ይችላል። ቶሎ ብሎ ደም በመተካት እነዚህ በጣም ወሳኝ የሆኑ ሰውነታችንን ያሉትን ሴሎች ህይወታቸውን መታደግ ነው ስለዚህ ደም ለህይወታችን ራም ወሳኝ እና ጠቃሚ ነገር ነው ማለት ነው ብዙ በሽታዎችም በደም ምርመራ ነው የሚገኙት ዶክተር ፍስሃ ጽዮን እንግዲህ ደም ሁለት ኮምፖነንት አለ ሴሎቹ እና ፈሳሹ ወይም ሴረም የምንለው ስለዚህ ሴሎቹ ቀይ የደም ሴል አለ ነጭ ደም ሴል አለ እና ፕሌትሌት የሚባል አለ እነዚህ የደም ሴሎች ናቸው። ሌላው ሴረም የሚባለው ለምሳሌ ደም አንድ ሰው በቲዩብ ውስጥ እንዲያስቀምጠው ቀዩ ነገር ይዘጥና ከላይ ወደ ቢጫ የሚቀየር አይነት ፈሳሽ ይኖራል። ያ ሴረም እንለዋለን። ስለዚህ በደም ምርመራ በሽታዎች ይታወቃሉ የሚባለው ያ ሴረም የሚባለው ነገር ውስጥ ነው እንጂ የደም ሴሎች ውስጥ አይደለም። ለምሳሌ የጉበት ችግር ደም ምርመራ በማድረግ መታወቅ ይችላል። ያ አሁን ያልኩት ፈሳሽ ውስጥ ከጉበት የሚወጡ አንዳንድ ኬሚካሎችን በመመርመር መጠናቸውን በማየት ኦኬ፣ ጉበት በሽታ አለ ሊባል ይችላል። የኩላሊትን ችግር እንደዛ ይታወቃል። ስለዚህ ደም ላይ ሲባል የግድ ሴሎቹ ላይ ሳይሆን እነዚህ ፈሳሾች ውስጥ የሚኖረው ነው። ደም ለምን ቀይ ሆነ? ቀዩን ቀለም ከየት አመጣ? የቀይ ደም የምንለው ወይም ሬድ ብለድ ሴልስ የምንላቸው እነሱ ናቸው ያንን ቀይ ከለር የሰጡት። ስለዚህ ያ ደግሞ እነዚህ ቀይ ደሞቹ አይረን ስላላቸው የዛ ውጤት ነው። በነገራችን ላይ የሰውና የጀርባ አጥንት ያላቸው እንስሳት አእዋፍ፣ አሳ እንዲሁም ተሳቢ የሚባሉትን ጨምሮ የደማቸው ቀለም ቀይ ቢሆንም የሌሎች ሸረሪትና ቀንድ አውጣ እንዲሁም ነፍሳት ወይም ትላትሎች ደማቸው ቀይ እንዳልሆነ ነው መረጃዎች የሚጠቁሙት። ለሰጡን ሙያዊ ማብራሪያ ዶክተር ፍስሐ ጽዮንም በእናንተ ስም አመስግነን፣ ለዛሬ ያለውም በዚሁና አበቃ። አስተያየት ጥቆማችሁ። ኃይሌን ሸዋየለገሰነኝ። ሰላም ሆኑ።